ጉብኝቱ በብዙ ውዝግቦች የታጀበ ሆኗል። እዛ በኢየሩሳሌምና በፊልስጤሞች ግዛት ግድያና ቶክስ ይካሄዳል። ሁለቱም ነዋሪዎች የጥርጣሪ ዓለም ውስጥ ገብተው በተጠንቀቅ መራመድ ከጀመሩም ሰንበት ብሏል። በዚሁ ላይ በተጨማሪ ያለፈው ታሪክ እንደገና ተነስቶ መፍትሄ ፈላጊ ፖለቲከኞችን ግራ ጋብተዋል። ከዛም አልፎ ጉዳዩ የታሪክ ጸሐፊዎችንም የሚያነጋግር አርዕስት ሆኗል። ለአይሁዶች ፍጅት በአውሮፓ ሙስሊሞችና ፊልስጤም ሃይማኖት አባቶች እጅ አለ አለበት ብለው ጠቅላይ ሚኒስትሩ ውዝግቡን ከቅርብ ጊዜ ወዲህ ሌላ ደረጃ ላይ አደርሰውታል። ሙፍቲ ሙፍቲ ኦፍ ጀሩሳሌም ሂ ቶልድ የፍልስጤሙ ሙፍቲ የሃይማኖት አባቱ የአይሁድን ፍጅት በአውሮፓ ላዘጋጁትና ላቀነባበሩት ለሂምለርና ለአይሽማን ዋና ቀኝ እጅ ሆኖ ሰርተዋል። ይህ ሰው የጦር ወንጀለኛ ነው። ይህ ሰውም በዋና ተጠያቂነት ከናዚዎችም ጋር አብሮ ተባብሮ ሰርተዋል። ለአይሁዶች የፍጅትም ተባብሮ አስተዋጽኦንም አበርክቷል። ይህን የመሰለ የጠቅላይ ሚኒስትሩን ንግግርና በፍልስጤም ሕዝብ ላይ የሚወርደውን እነሱ እንደሚሉት ፍጅትና በደል የሚቃወሙ ወደ 3 የሚጠጉ የፍልስጤም ተወላጆች በያያዙት ሰሌዳዎቻቸውና ባሰሙት ጩኸት የጠቅላይ ሚኒስትሩ መኪና የቻንስለሯ ጽፈት ቤት ሲደርስ እነሱም በተራቸው አንተ ነፍሰ ገዳይ ብለው የተቃውሞ ድምፃቸውን ካጥሩ ውጭ ትላንት አሰምተዋል። በታሪክ ጸሐፊዎችም ዘንድ ሆነ ለፖለቲከኞቹ ለአይሁዶች ፍጅት በናዚ ጊዜ የፍልስጤሙ የሃይማኖት አባት መሪ ተጠያቂ ነው የሚለው ክስ ተቀባይነት እንደሌለው እንዲያውም ያለውን ችግርና የቆየውን ውዝግብ አባብሶት አካባቢውን እንዳያተረማምሰው በበኩላቸው አከታትለው ሌሎቹ አስጠንቅቀዋል። የእስራኤሉ ታሪክ ምሁር ሚስተር ሞሼ ሲመርማን ኃላፊነት የሌለው አባባል ነው ብለው ጠቅላይ ሚኒስትሩን እሳቸው ከሰዋል። በዚህ አቀራረባቸውና በዚህ አነጋገራቸው ጠቅላይ ሚኒስትሩ ኔታንያሁ የሆሎኮስት ፍጅት አለመፈጸሙን ከሚዋሹት ሰዎች መካከል ራሳቸውን አብረው አዳ ብለው አሰልፈዋል። ናዚዎቹ በአይሁዶች ላይ የፈጸሙትን የፍጅት ወንጀል እሱን ክዶና አሸጋሽጎ በሃይማኖት አባቱ በሐጂ አሚን አልሁሴይኒ እና በመላው የአረብ ሕዝብ ላይ ለመለጠፍ አውቆ የተወረወረ ሐሳብ ነው። ሁል ጊዜ በእንደዚህ ዐይነት ብልጠት ጠቅላይ ሚኒስትሩ አረቦችን ለመክሰስና ተጠያቂ ለማድረግ ይፈልጋሉ። ከታሪክ ተመራማሪና ጸሐፊ ቤት የተወለዱት እንደ ኔታንያሁ ያሉ ፖለቲከኛ በተጨባጭ ታሪክ ላይ መመስረት ይኖርባቸዋል። በማሻ ስወጌማም ሸልፓም ጠቅላይ ሚኒስትር ኔታንያሁ፣ እኔ ሂትለርን ከተጠያቂነቱ ነፃ ላወጣው አልፈለግኩም። ለማለት የፈለግኩት ድሮውም አሁንም ፍልስጤሞች የአይሁድ ዘር እንዲጠፋ የቆየ ሀሳብ አላቸው የሚለውን አመለካከቴን ለማስጨበጥ ብቻ ነው ብለው ሲጠየቁ መልሰዋል። ወይዘሮ አንገላ ሜርክልም ቻንስለሯ ከነበረው የታሪክ አጻጻፍና አመለካከት ምንም ፈቀቅ አንልም ብለው ለጋዜጠኞች ጥያቄ መልሳቸውን አሰምተዋል። Die Verantwortung der Nationalsozialisten für den Zivilisationsbruch der Shoah. Wir stehen zu der deutschen Verantwortung des Holocaust und በመካከለኛው ምስራቅ የተቀጣጠለውን እሳት ለማጥፋት የአሜሪካን ውጭ ጉዳይ ሚኒስትር ከጀርመኑ ፍራንክ ቫልተር ሽታይንማር ጋር ሆነው ንግግራቸውን ከጠቅላይ ሚኒስትሩ ጋር ዛሬም ቀጥለውበታል። ይልማ ኃይለ ሚካኤል ዶይቼ ቬለ ራዲዮ ጣቢያ ከበርሊን ከተማ